የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዛሬ አርብ ሰኔ 3 2011 ዓ ም ምሽት የጋቢና ቪዮ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል ለምሽቱ የያዝናቸውን ዘገባዎች እናስተዋውቃችሁ ጠቅላይ ሚኒስትር አብይ አህመድ ዛሬ ከአክሱም ከተማ ነዋሪዎች ጋር ሲወያዩ ውለዋል እንደደረሰን እናሰማችኋል በሌላ ዘገባ ደግሞ ትላንት እዚህ ዋሽንግተን ዲሲ ውይይት የነበረው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ በመጪው ምርጫ ላይ ከመፎካከል ይልቅ ቅድሚያ የሚሰጡ የሚያጋልጧቸው ጉዳዮች እንዳሉ ገለጹ። ከሁሉ በፊት በሁሉም የኢትዮጵያ ክፍሎች ዜጎች በነፃነትና በሰላም ወጥተው የሚገቡበት የተረጋጋና ሰላም የሰፈንበት ኑሮ የሚኖሩበት ሁኔታ ያስፈልገናል። ይህ ዜማ ለውጡን ለማስከንና ሀገርን ለማረጋጋት ከሁሉም ባለድርሻ አካላት ጋር ተባብሮ የሚሰራ ይሆናል። የፓርቲው የህዝብ ግንኙነት ኃላፊ የሆኑትን አቶ ናትናኤል ፈለቀን የሰማ ነው። ውይይቱን በተመለከተ የተጠናቀረ ዘገባ አለን። ጠያቂ ትውልድ ለመፍጠር በምክንያታዊነት መከራከር ይበጃል ያሉ የመቀሌ ዩኒቨርሲቲ ተማሪዎችንም ሀሳብ ወደ ኋላ እንሰማለን። አብራችሁን እስከ ፕሮግራሙ ማብቂያ ከዘለቃችሁ ሌሎች ለምሽቱ የያዝናቸው ዘገባዎችም አሉን። የሙዚቃ ምርጫም ይኖረናል። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዛሬ በማዕከላዊ ማሊ በተፈጸመ ጥቃት ቢያንስ ዘጠና አምስት ሰዎች እንደተገደሉ ታውቋል። የታጠቁ ሰዎች ሌሊት በሕዝብ ላይ ተኩስ ከፍተው መኖሪያ ቤቶችን በእሳት አጋይተዋል። ጥቃቱ ኢላማ ያደረገው ሱቡንቱ የተባለውን መንደር መሆኑን አንድ በቀጠናው ያለ ጋዜጠኛ በአሜሪካ ድምፅ ላለው የፈረንሳይኛ አገልግሎት ገልጿል። የሞቱት ሰዎች ብዛት ከመቶ በላይ ሊሆን እንደሚችል ጋዜጠኛው ጠቁሟል። መንደሩ ዶጋን የተባሉ ብሔረሰቦች የሚኖሩበት ሲሆን በፉላኒ አማጽያን የተከፈተ ሊሆን ይችላል የሚሉ ዘገባዎች ቀርበው ነበረ። በዶጋን አርሶ አደሮችና በፉላኒ አርብቶ አደሮች መካከል ለአመታት ያህል የዘለቀ ውጥረት መኖሩ ታውቋል። አንድ የህንድ ፍርድ ቤት በህንድ ካሽሚር የስምንት ዓመት እድሜ ህፃንን በአስከፊ ሁኔታ ደፍረው የገደሉ ሶስት ወንዶች ላይ የእድሜ ልክ እስራት በይኗል። ልጅቱ ብቻዋን ፈረሶችን ትጠብቅ በነበረችበት ወቅት ጠልፈው በመውሰድ እንደ ጎዷትና ሰቆቃ እንደፈጸሙባት በሂንዱ ቤተ መቅደስ ውስጥ ለአምስት ቀናት እየተፈራረቁ እንደ ደፈሯት በመጨረሻም በድንጋይ ፈንክተው ከገደሏት በኋላ አስክሬኗን ጫካ ላይ እንደወረወሩት ተዘግቧል። ሶስቱ ተከሳሾች መካከል ጡረታ ላይ ያሉ የመንግስት ባለስልጣናትና ፖሊስም ይገኙባቸዋል። ሶስት ሌሎች ፖሊሶች ደግሞ ማስረጃ አጥፍተዋል ተብለው የአምስት አመታት እስራት ተበይኖባቸዋል። አንድ ሰው በነጻ ሲለቀቅ፣ አንድ ከእድሜ በታች የተባለ ልጅ ደግሞ በሌላ ፍርድ ቤት ይቀርባል ተብሏል። መርማሪዎቹ በገለጹት መሰረት ህንጻው ልጅ ህጻኗ ልጅ የሙስሊም አርብቶ አደር ጎሳዎች አባል ስትሆን ኢላማ የተደረገችው ማህበረሰቧ ሂንዶች የሚበዙበትን ቦታ ለቀው እንደሄዱ ለማስፈራራት ነው ተብሏል። ሆንግ ኮንግ ሰዎች ወደ ቻይና ትልክ ተልከው ክስ እንዲመሰረትባቸው ለመፍቀድ መወስኗን የከተማይቱ ከፍተኛ መሪዎች ገልጸዋል። ትናንት ትልቅ የተቃውሞ ሰልፍ የተደረገ ቢሆንም በእቅዷ መጽናቷ ተዘግቧል። የሆንግ ኮንግ ዋና አስፈጻሚ ኬሪ ላም እሳቸውና ሰራተኞቻቸው ተቃውሞውን ችላ በማለት ሳይሆን በውሳኔው መግፋቱ አስፈላጊ በመሆን ነው ብለዋል። የህዝቡን ድምፅ በተደጋጋሚ በጽሞና ካዳመጥን በኋላ በሕጉ ላይ በርካታ ለውጦች አድርገናል ሲሉ ለጋዜጠኞች ተናግረዋል። ሆንግ ኮንግ የቀድሞ የብሪታንያ ቅኝ ግዛት ስትሆን እንደ ኤሮፓያን አቆጣጠር በ1997 ዓ ም ወደ ቻይና ብትመለስም ለ50 ዓመታት ያክል ልዩ የውስጥ አስተዳደር መብት አግኝታለች። በ ፕሬዚዳንት ዶናልድ ትራምፕ እንደሚሉት ዩናይትድ ስቴትስ ከሜክሲኮ ጋር ሌላ በጣም ጠቃሚ የሆነ የኢሚግሬሽንና የጸጥታ ስምምነት ፈርማለች። ነገር ግን ዝርዝሩን አልገለጹም። ወደ ዩናይትድ ስቴትስ የሚያመሩት የማዕከላዊ አሜሪካ ስደተኞችን ለመቆጣጠር ጠንካራ መሳሪያ ነው ሲሉ ዛሬ ሲኤንቢሲ ለተባለ የቴሌቪዥን ጣቢያ ተናግረዋል። ዩናይትድ ስቴትስ ከሜክሲኮ እንዲህ አይነቱን ስምምነት ለማግኘት ለሀያ ዓመታት ያህል ስትጥር ቆይታለች ብለዋል ፕሬዚዳንቱ። ይሁንና የዩናይትድ ስቴትስና የሜክሲኮ ተደራዳሪዎች ለተወሰነ ጊዜ ስለ ስምምነቱ ይፋ ላለማድረግ ተስማም ተስማምተዋል ብለዋል ትራምፕ። በሜክሲኮ ምክር ቤት መጽደቅ እንዳለበትም አስገንዝበዋል። አድማጮች ለሰዓቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶች ጋር አብራችን ቆዩ። የምትከታተሉት የጋቢና ፍሬ ዝግጅታችንን ነው ወደ ቀዳሚው ዘገባችን ነው የምናልፈው። በቀዳሚነት ያሰናዳ ነው ዘገባ ጠቅላይ ሚኒስትር አብይ አህመድ ዛሬ ከአክሱም ከተማ ነዋሪዎች ጋር ያደረጉትን ውይይት የተመለከተ ነበረ። እየተሰናዳ ነው ዘጋቢያችን የሚያደርሰንን ዘገባ እየተጠባበቅን እንገኛለን። እስከዚያ ወደ ተከታዩ ዘገባችን እንለፍ። ቀጣዩ ዘገባ ፌዴራል ፖሊስ የእነ አቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነው የፍርድ ቤት መጥሪያ ለማድረስ እንዳልቻል የሚገልጽ ነው። በትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጻፍለትም አመልክተዋል። አቃቤ ሕግ በበኩሉ ተጠርጣሪዎቹ በጋዜጣ ይጠሩልኝ ብለዋል። ፍርድ ቤቱ ጉዳዩን መርምሮ ትዕዛዝ ለመስጠት ቀጠሮም ይዘዋል። ይለናል መለስካቸው አመሃ በቀጣዩ ዘገባው ከሦስት መቶ በላይ የሆኑ የምርጫ ወረዳዎች ላይ ትኩረት አድርጎ ከብሔር ቀመስ የፖለቲካ ትርክት ይልቅ ዜግነትን የሚያስቀድም የፖለቲካ መርህ መታወቂያ። አድማጮች ያዳመጣችሁት በተከታይነት ያዘጋጀነውን ዘገባ ነው። ወደዚሁ ዘገባ ነው የምናልፈው። ሰባት የፖለቲካ ፓርቲዎች ተዋህደው የፈጠሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ከሀገሩ ውጪ ለመጀመሪያ የሆነውን የማስገንዘቢያ መድረክ በአሜሪካ ምድር አድርጓል ትላንት በዋሽንግተን ዲሲ በነበረው ዝግጅት ላይ የፓርቲው አመራሮች በመጪው ምርጫ ላይ ከመፎካከር ይልቅ ቅድሚያ የሚሰጧቸው ጉዳዮች እንዳሉ ለታዳሚዎቹ ተናግረዋል። ሀብታሙ ስዩም በስፍራው ተገኝቶ ያየውንና የሰማውን ያጋራናል። የፍርድ ቤቱን ዘገባ ወደ በኋላ ላይ ይዘን እንመለሳለን። ከሶስት መቶ በላይ የሆኑ የምርጫ ወረዳዎች ላይ ትኩረት አድርጎ ከብሔር ቀመስ የፖለቲካ ትርክት ይልቅ ዜግነትን የሚያስቀድም የፖለቲካ መርህ መታወቂያ ነው ሲል ራሱን ለሕዝብ ያስተዋውቀው አዲሱ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በቀጣዩ ሀገራዊ ምርጫ ላይ ከመፎካከር በፊት ቅድሚያ የምሰጣቸው ጉዳዮች አሉኝ ብሏል። የፓርቲው የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ፣ አንደኛ ሀገርን ማረጋጋት። ከሁሉ በፊት በሁሉም የኢትዮጵያ ክፍሎች ዜጎች በነፃነትና በሰላም ወጥቶ የሚገቡበት የተረጋጋና ሰላም የሰፈንበት ኑሮ የሚኖሩበት ሁኔታ ያስፈልገናል። ኢዜማ ለውጡን ለማስከንና ሀገርን ለማረጋጋት ከሁሉም ባለድርሻ አካላት ጋር ተባብሮ የሚሰራ ይሆናል። ሁለተኛ ለውጡን ተቋማዊ ማድረግ ኢትዮጵያ ውስጥ የመጣውን ለውጥ የምንፈልገውን ዓላማ እንዲመታ ከጥቂት ስልጣን ጫፍ ላይ ያሉ አመራር ሰጪዎች በጎ ፈቃድ ወጥቶ ተቋማዊ መሆን ይገባዋል። የመንግስት ተቋማት ሁሉንም ዜጎች በኩል የሚያዩና ለየትኛውም የፖለቲካ አመለካከት ወይንም የእምነት አመለካከት የማይወግኑ ገለልተኛ ሆነው ህግን ብቻ መሰረት አድርገው ህዝብን ማገልገል የሚችሉበት ቁመና እንዲኖራቸው፣ እንዲሁም እርስ በርሳቸው የሚጠባበቁ ወይም ቼክ ኤንድ ባላንስ ያላቸው እንዲሆኑ ኢዜማ የተቻለውን ሁሉ ይሰራል። እነዚህ ሁለት አብይ ተግባራት ሳይከናወኑ ለስልጣን የሚደረግ ፉክክር ውስጥ መግባት ሀገራዊ መረጋጋትን ከዛም አልፎ የአገር ህልውና ላይ ከፍተኛ የሆነ አደጋ እንደሚደቅን እናምናለን። ከኢትዮጵያ ውጭ ሲዘጋጁ ቀዳሚ ከሆኑት ፓርቲውን ማስታወቂያ መድረኮች አንዱ በሆነው የዋሽንግተን ዲሲ ህዝባዊ ስብሰባ ላይ ነው። ይህንን ያሉት ፓርቲው በጠቅላይ ሚኒስትር አብይ አህመድ መንግስት የተወሰዱ ጅምሮችን በመልካም እንደሚመለከትም በዚህ መድረክ አስታውቀዋል። በእርግጥ አብይ ከውስጥ ነው የወጣ፣ ግን ሜንታሊ አጌኒስ ነው። እሱ ከነዛ ውስጥ ወጣ ፊዚካሊ ኤፒዲአርኤፍ ትሪት ልናደርጎን እንችላለን ግን ያለው አስተሳሰብና ይዞ የመጣሰብ የምንደግፈው አስተሳሰብ ከፓርቲው አመራሮች መካከል አንዱ የሆኑትን አቶ ኦባንግ አማንን የሰማናቸው የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ አስቸኳይ የተቃውሞ አጸፋዎችን ማሰማት በሚገባበት ሰዓት ዝምታን መርጠዋል። የዶክተር አብይን አስተዳደር ጥፋቶች ለመተቸት ተነሳሽነት አጥቷል የሚሉ ትችቶች በዚህ መድረክ ላይ ተነስተው ነበረ። ወያኔ ያቋቋመው መንግስት ነው ያለ፣ አሁንም እየደግፉ ያሉት እሱ ነው። ስለዚህ በአሁኑ ሰዓት እየተሰራ ያለው አዲስ አበባ ላይ አብይ የሚመራው ድርጅት ወገኖችን ህዝቦችን እያፈናቀለ ሄደውም በሚጠይቁበት ሰዓት ህፃናቶች እየሞቱ ነው ያሉ፣ በአሁኑ ሰዓት እያለቀሱ ነው ያሉ። ይህንን ጉዳይ አይታየት ነርሶ አብይን የመደገፍና ያለመደገፍ ጉዳይ ነው ወይ? ለካ ትግል ላይ ያስገባው ፓርቲው አሁን በስልጣን ላይ ላለው መንግስት ያለው መልካም እይታ በመንግስት ኃይሎች የሚፈጠሩ የመብት ክልክላዮችና የህግ መሰረት የሌላቸው እርምጃዎችን በተመለከተ ድምፁን ለማሰማት እንዳልገታው የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ይሟገታሉ። የመግለጫዎች ብዙ ዝም ብለን አናወጣ ምናምን ስንል ላለው መንግስት የምናያቸውን ችግሮችና ስተቶች አነግርም ማለት አይደለም። አሁን ዛሬ የተናገርኳቸውን የስርዓቱ ችግሮች የሚባሉትን በጽሁፍ ነው ወደ ሰላሳ ምናምን ገጽ ጽሁፍ አዘጋጅተን ነው ወስደን የሰጠናቸው። ይሄ እነኝን ችግሮች በደንብ እንትን ካላያቸኋቸው በኋላ አገሪቱ ወደ ችግር ትገባለች። እኛ ይሄንን ነገር የማደናቀፍ ኢንትረስት የለንም። ማለት ስህተቶች ሲፈጠሩ ዝም ብለን እናያለን ማለት አይደለም። እንናገራለን። አፕሮፕሬት ቻነል አለን ይሄንን የምንናገርበት በፓርቲዎች ስብሰባዎች ላይ እንናገራለን። በቀጥታም ግን ለነሱ እንትን እናደርጋለን። እኛም በየቦታው በምንሄድበት ጊዜ ሁልጊዜ እንዲህ ዓይነት ችግር ይገጥመናል። ለኛም አልጋ ባልጋ አይደለም። ሁልጊዜ እየተከራከርን እየተጋፋን ምን እያልን ነገሩ ግን እንዳይበጠስ እየተጠነቀቅን እናድርገው። በዚህ ህዝባዊ ስብሰባ ላይ የተገኙ ተሳታፊዎችን ጥያቄ መሰረት አድርገው በፌዴራል አወቃቀር ስርዓትና በአዲስ አበባ ይገባኛል ጥያቄ ላይ አቋማቸውን አጋርተዋል። የፌዴራሊዝም ስርዓት ኢትዮጵያ ውስጥ እንዲቀጥል እንፈልጋለን፣ ግን እውነተኛ ፌዴራሊዝም እንዲሆን እንፈልጋለን። ዘውግ ላይ የተመሰረተ ፌዴራሊዝም እንዲሆን አንፈልግም። በግልጽ የሚለው ፕሮግራማችን ምንድን ነው? የመንግስት አደረጃጀት ፌዴራል አድ ይሆናል የፌዴራል መንግስትና የአካባቢ አስተዳደሮች ይኖራሉ። የአስተዳደር አካባቢዎች አወቃቀር በሚከተለው መርሆዎች መሰረት ይሆናል እና አራት መርሆዎች ናቸው ያሉት መልክዓ ምድራዊ አቀማመጥ፣ የህዝብ አሰፋፈር፣ ለአጠቃላይ አስተዳደራዊና የልማት ስራዎች አመችነት አንዱ ነው። ቋንቋ፣ ባህል፣ ስለ ልቦናዊ ቁርኝትና ታሪክ ሁለተኛው ነው። የሀብት ስብጥርና ፍትሃዊነት ሶስተኛው ነው። ለብሔራዊ መግባባት አመቺ ሁኔታ መፍጠርን መሰረት ባደረገ ሁኔታ ይሆናል። ፌዴራሊዝም እንዲዋቀር የምንሰራው ማለት ነው። አዲስ አበባ የማንነች የሚለውን ጥያቄ ማንም እኔ እንትን ለማድረግ አይደለም። እነ እስክንድር ገና ከመጀመራቸው በፊት ኢትዮጵያ ቴሌቪዥን ጋር ባደረግኩት የመጀመሪያ ኢንተርቪው ያልኩት ይህን ነው። አዲስ አበባ የማን ነች የሚባል ጥያቄ የእብድ ጥያቄ ነው። አዲስ አበባ የአዲስ አበባ ከተማ ነዋሪዎች ነው። ከዚህ ውጭ የሚነሳ ጥያቄ ሊኖር አይገባም። ይሄ አቋማችን ነው። በፊትም ያልነው ነው፣ ወደፊትም እንለዋል። እኛ እንደውም ከዛም በላይ ሄዶ ሁሉም ከተሞች እራሳቸውን ያስተዳድሩ። ቅድም ስለ ድሬዳዋ የጠየቀው ወንድሜ እንትን ያልከው አንዱ ክሊር የሆነ መገለጫ ይሄ አሁን ፌዴራሊዝም ተብሎ የሚባለው ነገር የማይሰራ መሆኑም የድሬዳዋ ከተማ ሕዝብ የድሬዳዋ ከተማን መሪዎች መምረጥ አይችል፣ ኦልሬዲ በፊት በመጣ ቀመር ሶማሊያ ሶማሌ አርባ ኦሮሞ ሀያ ደግሞ እዚህ አካባቢ ያላችሁት የምትተራመሱት አይነት እኮ ነው። አሚን እንዴት አይነት እብደት እንደሆነ እኮ ነው። ቀደም ብለው ከተሰሙት ሐሳቦች በተጨማሪ ፓርቲው መሬትን በተመለከተ ያለውን አቋም ተጠይቋል። መሬት እንደ ቀደመው ዘመን የግል፣ የወል እንዲሁም የመንግሥት በሚል ስሪት ሊኖረው ይገባል የሚል አቋም ፓርቲው እንዳለው ተሰምቷል። አሁን በሥራ ላይ ያለው የኢፌድሪ ሕገ መንግሥት የማይሸጥ የማይለወጥ ስለሚገልጸው መሬት ባለቤትነቱ ለመንግሥትና ለሕዝብ ብቻ መሆኑ ተደንግጓል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ። sauraron ጋቢና ቪኦኤ Shirin Gabina. Belashan Gul, Belashan Gul, የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀደም ሲል ወደ አስተዋወቅ ነው ዘገባ ነው የምናልፈው የፌዴራል ፖሊስ የእናቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነኝ የፍርድ ቤት መጥሪያ ለማድረስ ተቸግር ያለው ብሏል። ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጻፍለትም አመልክተዋል። አቃቢ ሕግ በበኩሉ ተጠርጣሪዎቹ በጋዜጣ ይጠሩልኝ ብለዋል። ፍርድ ቤቱ ጉዳዩን መርምሮ ትዕዛዝ ለመስጠት ቀጠሮም ስለመያዙ መለስካቸው አመሃ በቀጣዩ ዘገባ ይነግርናል። አቃቢ ሕግ በከባድ የሙስና ወንጀል ክስ የመሠረተባቸው የብሔራዊ መረጃና ደህንነት አገልግሎት የቀድሞውን ዋና ዲሬክተር ጨምሮ ለአራት ተከሳሾች መጥሪያ ሊያደርስ እንዳልቻለ ፖሊስ ጉዳዩን ለያዘው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት በጻፈው ደብዳቤ አስታወቀ። ፍርድ ቤቱ ጨምሮ እንዳብራራው ፌዴራል ፖሊስ በጻፈው በዚህ ደብዳቤ መጥሪያዎቹን ለትግራይ ክልል ቅርንጫፍ ፌዴራል ፖሊስ ጽህፈት ቤት ፋክስ ቢያደርግም የተከሳሾቹን ማለትም የአቶ ጌታቸው አሰፋ፣ አጽብሃ ግደይ፣ አሰፋ በላይና ሽሻይ ልዑል አድራሻ በግልጽ ስለማይታወቅ የፍርድ ቤቱን መጥሪያ ሊያደርስ እንዳልቻለ ምላሽ ሰጥቷል። ስለሆነም ፍርድ ቤቱ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጽፍለት አመልክተዋል ብሏል። ፍርድ ቤቱ ሲያብራራ አክሎም የተከሳሾቹ አድራሻ የት ነው ሲል ፍርድ ቤቱ ለአቃቤ ሕግ ጥያቄ አቅርቧል። አቃቤ ሕግም በክስ ማመልከቻው ላይ ከተመለከተው ውጪ እንደማያውቅ መልስ ሰጥቷል። በምርመራ መዝገቡም ከዚህ የተለየ አድራሻ እንደሌላቸው አቃቤ ሕግ አስረድቷል። ስለሆነም ተከሳሾቹ የተመሠረተባቸው ክስ ከ12 ዓመት በላይ የእስር ቅጣት ሊያስጥልባቸው ስለሚችል ጉዳያቸው በሌሉበት ሊታይ ሕግ ይፈቅዳል ብለዋል ስለዚህም በጋዜጣ ጥሪ እንዲደረግላቸው ፍርድ ቤቱ ትእዛዝ እንዲሰጥ አቃቢ ሕግ አመልክተዋል ፍርድ ቤቱ በዚህና በሌሎች ጉዳዮች ላይ ትእዛዞችን ለመስጠት ለሰኔ 12 ቀን 2011 ዓ ም ቀጠሮ ቆርጧል በሌላ በኩል ደግሞ ከቀትር በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በቀድሞ የሶማሌ ክልል ፕሬዚዳንት በአቶ አብዲ መሐመድ ኡመርና ሌሎች ተከሳሾች መዝገብ ላይ ትእዛዞች ሰጥቷል። በዚህ መዝገብ ላይ ችሎቱ ለዛሬ ቀጠሮ የሰጠው እስከ አሁን ተይዘው ፍርድ ቤት ያልቀረቡ ተከሳሾችን ጉዳይ ለማየት ነበረ። አቃቢ ሕግ በዛሬ ሁለት ስምንት ተከሳሾችን በችሎት አቅርቧል። ከስምንቱ መካከል ሁለቱ ብቻ ማንነታቸውን ሲያምኑ፣ ስድስቱ ግን በክስ ማመልከቻው የተጠቀሰው ስምና ማንነት ከእነሱ ጋር እንደማይመሳሰል ለፍርድ ቤቱ ገልጸዋል። አንድ ተከሳሽ ደግሞ በክስ ማመልከቻው የወንድ ጾታ እንዳለው የተገለጸ ቢሆንም ተይዛ የቀረበችው ግን ሴት እንደሆነች ታይቷል። አቃቢ ሕግ ተጨማሪ ጊዜ እንዲሰጠው ቢጠይቅም ተከሳሾቹና ጠበቆቻቸው ጥያቄውን በጽኑ ተቃውመውታል። የተፋጠነ ፍትህ የማግኘት መብታችንም ተነፍጓል ብለዋል ቢያንስ ቀደም ሲል በቁጥጥር ስር ለዋሉትና አዲስ ለተያዙት ተከሳሾች የሚሰጠው ቀጠሮ የተለያየ እንዲሆንም ጠይቀዋል። አቃቢ ሕግ እስከ ዛሬ ፍርድ ቤት ለመቅረብ ካልቻሉ ፍርድ ቤቱ በጋዜጣ ጥሪ እንዲደረግላቸው ትዕዛዝ እንዲሰጥለትም ጠይቋል። ፍርድ ቤቱ በበኩሉ አቃቢ ሕግ ዛሬ ያቀረባቸውን ተከሳሾች በሚገባ ማስረጃ አረጋግጦ እንዲያቀርብ፣ ተከሳሾቹም በክሱ ከተመለከተው ማንነታቸው የተለዩ ለመሆናቸው በማስረጃ እንዲያረጋግጡ ትእዛዝ በመስጠት ለሰኔ 6 ቀን 2011 ዓ ም ቀጠሮ ቆርጧል ለሌሎቹ በሁለቱም ወገን ለቀረቡ ጥያቄዎች በዚሁ ቀጠሮ ትእዛዝ እንደሚሰጥ ገልጾላቸው ችሎቱ ተነስቷል መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ከአሜሪካ ድምፅ ራዲዮ ነው የሚተላለፍላችሁ። ወደ ቀጣዩ ዘገባ እናምራ። ወጣቶች ከስሜታዊነት ወጥተው በምክንያታዊነት የመከራከር ባህልን እንዲያዳብሩ በአሜሪካ ኤምባሲ የተቀረጸ አዲስ መርሃ ግብር በ14 ዩኒቨርሲቲዎች ተግባራዊ መደረግ ተጀምረዋል። ለዛሬ በመቀሌ ዩኒቨርሲቲ የክርክር ክበብ ውስጥ የሚሳተፉ ተማሪዎችን ከአሰልጣኝና መምህራቸው ጋር ስለ መርሃ ግብሩ አወያይተናቸዋል። ያነጋገረቻቸው ጽዮን ግርማ ነች። ራሳቸውን ከሚያስተዋውቁበት ይጀምራል። ስሜ የሴፍ ዘዘ የውጭ ቋንቋዎችና ስነ ጽሁፍ አርሴማ፣ እስቲ አንቺስ የስንተኛ አመት ተማሪ ነሽ? እስቲ ንገሪኝ ስለ ራስሽ አርሴማ ስ ይባላለኝ። የሶስተኛ አመት የማኔጅመንት ዲፓርትመንት ተማሪ ነኝ እና ድቤት ክለብ ውስጥም ከገባን ወደ ሁለት ወር አሳልፈን። ቴሬዛ። አቤት። አንቺስ እስቲ ንገሪኝ፣ አንቺ ማስተዋወቅ ራስሽን። መጀመሪያ ወደዚህ ወደ ፕሮግራሙ እንዴት እንደገባችሁ ለማወቅ ከአቶ ዮሴፍ ልጀምርና እንዴት ነው ያሰባችሁት? ይሄ ፕሮግራም አስፈላጊ ነው ብላችሁ እንዴት ጀመራችሁ ዩኒቨርሲቲ ውስጥ? አመሰግናለሁ። ይሄ ፕሮግራም ከታሰበ ቆይቷል። አጋጣሚ ኤሊክ ሴንተር አለ ኢንግሊሽ ላንጉጅ ኢምፕሩቭመንት ሴንተር የሚባል አንደር ጂፒ ሚባል የኳሊቲ ኤጁኬሽን ላይ የሚሰራ ድርጅት አለ እና በዛ ስር ኤሊክ ሚባል ተቋም አለ ሴንተር አለ እና በዛ ስር ቤት ንድ ተቋሙ ሩ ተደርጎ ታስቦ ነበር ከዚህ በፊት ነገር ግን በተለያየ ምክንያት አክቲቭ አልነበረም አሁን ግን አጋጣሚ በአሜሪካ ኤምባሲ በኩል የመጣ አንድ ኮል ነበረ። በኔሽን ዋይ በሀገር አቀፍ ደረጃ ቤቲንግ ካምፒቲሽን እንደሚኖር መጣናውን ተዘረገ። ይሄኛውን በአንድ ቻንስ አደረግን ና ኢንቫይትድ ሆነ ለተማሪዎች መጥተው ጆይን ቢያደርጉ ክለቡን ኢንቫይት አደርግ ናቸው እና ኢንተረስቲድ የሆኑ ሰዎች ተማሪዎች መጡ እና ስራውን ከአንድ ከሁለት ወር ጥር፣ የካቲት አካባቢ ስራውን ጀምር ነው ዋናው ስንጀምረው አላማው አንደኛ ሻሳባቸውን በብቃት ወይም የቋንቋ ልበት ግለት እንዲሹም ይል የሚለው ነው። ሌላው ዓላማ ደግሞ ተማሪዎቻችን ዝም ብሎ ፋርቸዋል ወይ ደግሞ እውቀትን ብቻ ምግብ ቤት ሳይሆን ነገሮችን ይሄ ፋርቸዋል ነገሮችን ይዞ መሄድ ሳይሆን ነገሮችን ክሪቲካሊ ከተለያዩ አንግሎች አይተው የራሳቸውንም ጃት ተጨምረው እና አቋም የራሳቸው ግልጽ ያለ አቋም እንዲኖራቸው እንዲያስችል ተብሎ ነው የተመሰረተው መሰረተ ሶስተኛው ደግሞ ቅድም እንዳልኩት ሞት ደረጃ የሚኖር ውድድር አለ ዲቤቲንግ በአስራ አራት ዩኒቨርሲቲዎች ኖ ተማሪዎች ውጌት የሚያደርጉበት ፕሮግራም ነው። እና ኤድቤ እነኝህ ተማሪዎች ለዛ ኮምፒቲሽን ብቁ የማድረግ አላማም አለው ማለት ነው። ከእነዚህ ውስጥ ሁለቱ አሁን መስመር ላይ ያሉት ሴቶቹ ናቸው፣ አርሴማ ና ቴሬዛ ናቸው። እስቲ አርሴማ ወደ አንቺ ልምጣ ና። ለምንድን ነው እንደዚህ አይነት ፍላጎት አድሮብሽ ወደ ክለቡ ልትሄጅ የቻልሹ? እኔ በማንኛውም ጊዜ የቋንቋ ክህሎቶችንን ሊያስወድግ የሚችል ማንኛውም ነገር ኢንትረስት ያደረገኝ ስለነበር ነው። ሁለተኛ ነገር ደግሞ ጊዜ እናረግ በምክንያት ሀዊነት የተደገፈ ቃለምልልስ ስለሆነ የምናረቀው ራሽናሊቲያችንን ወይም በምክንያትና ውጤት የማሰብ ክህሎታችንም በጣም ያሳድጋለንና በሀገር ደረጃም የምንፈልገው ነገር መሆን ያለበት ነገር መስሎ ስላሰብኩት ይህንን ክለብ ዞን ላደረግሽ እያለ ማለት ነው። ከዚህ በፊት እንደዚህ አይነት በሕይወትሽ ውስጥ ይዞ የራስን ሀሳብ ይዞ ለሙግት የመቅረብ ነገር አቋም ይዞ በጉዳይ ላይ ከሰዎች ጋር መወያየት ልምድ ነበረሽ? እንዴት ይሄ ጠቃሚ መሆኑን አወቅሽ? ከዚህ በፊት በሀይ ስኩል ወይ እና ፕሪፓራቶሪ ውስጥ የምናረጋቸው ውይይቶች ነበሩ ክፍል ውስጥ። እነሱም በጣም ስለወደኳቸውና ሀሳባችንንም በነፃነት እንዲህ እንገልጽ ስላደረጉ እዚህ ደግሞ ከሙግት ወይም ከፊዚካል ከሆነ እንትን ይልቅ በጣም የአይዲያ ግጭት ይበልጣል እና እሱን ቫሉ ስለማድረግ ቤተሰቦችን ሁሉ ጊዜም እወዳለሁ፣ አፕሪሼት አረጋለሁ። ቴሬዛ አስቲ አንቺንም ልጠይቅሽ፣ አንቺስ እንዴት እንግዲህ ቅድም ረዳት ፕሮፌሰር ዮሴፍ እንደነገሩን ማስታወቂያ አውጥተው ነው ተማሪዎች እንዲመጡ ጥሪ ያደረጉትና ያንም ማስታወቂያ አይተሽ ወደዛ ለመሄድ ምክንያት የሆነሽ ነገር ምንድን ነው? እኔ

እና በነሱ በጣም አዳዲስ ነገሮች በምን ነገር ምክንያታዊ መሆን እንደምንችል እንዴት ማስደገፍ ምክንያታችን በምን ወይ እንደምናስደግፍ ምናምን ነገር ብዙ ነገር ቀ ተግኝችልበታለሁ። ስ ቨሪ ኢንትረስቲንግ እራሱ ነ ነገር ናገኘበት ወረዳ ፕሮፌሰር ዮሴፍን ልጠይቅ እነዚህን ተማሪዎች በዚህ ውስጥ ማሳለፉ ምክንያቱም ትምህርታቸውን ጨርሰው ደግሞ ይወጣሉ እና ምንድን ነው የሚጠቅመው? በዩኒቨርሲቲ ውስጥ በኩል ሁኔታውን ለማስቀጠል እና የመጨረሻ ግቡ አድርጎ ያስቀመጠው ነገር ምንድን ነው? ከመጨረሻ ግቡ ብነሳ ጥያቄ ትውልድ መፍጠር ነው። ነገሮችን በስሜት እየተነዱ መወሰን ና መምረጥ ሳይሆን ነገሮችን ክሪቲካል አይቶ ምክንያት ላይ የተመሰረተ ውሳኔ የሚወስን እና ዜጋ ማፍራት ነው ግቡ። እና እስካሁን የተጀመረው እንቅስቃሴ ያው ጅማሮ ነው። ጅማሮ እንደመሆኑ ግን ያለው ሁኔታ ጥሩ ነው አሁን መጀመሪያ ሲጀምሩ የነበሩ የተማሪዎች ቁጥርና አሁን ያለው ሁኔታ የተለያየ ነው። ሲጀምሩ በጣም ጥቂት ነበሩ እና ከቀን ወደ ቀን ግን እያንዳንድ ተማሪ ያለውን የዱቤቲን ጥቅም በመረዳት ከእነኝም አንዳንድ ኢንፎርሜሽኖችን በመያዝ ጆይን አድርገን የሚል ሰውጣምቋንቋ ከማስተማካፍማሳሻገር ክሪቲካል ለሀገር የሚጠቅም ሀሳብ የሚኮንትሪቢዩት የሚያደርጉ የሚያቀርቡ ተማሪዎችን ዜጋ ምዕራፍታር ነው ዋናው ግቡ። አድማጮች ለድምፁ ጥራት ይቅርታ እንጠይቃለን። እንዲሁ በተመሳሳይ በጅማና በባህር ዳር ዩኒቨርሲቲ ያሉትን ተማሪዎች አወያይተናቸዋል። ተማሪዎቹ በመጨረሻ ከአስራ አራቱ ዩኒቨርሲቲዎች ጋር ውድድር ይኖራቸዋል። እሱንም እናስደምጣችኋለን። እንግዶቻችንን እናመሰግናለን። የምትከታተሉት ከጋቢና ቪዮኤ የሚተላለፍላችሁን ፕሮግራማችንን ነው። ወደ ተከታዩ ዘገባ እናልፋለን። በወልዲያ ዩኒቨርሲቲ የተቀሰቀሰ ግጭት በአንድ ተማሪ ላይ ከባድ ጉዳት፣ በሌሎች ላይ ደግሞ አነስተኛ ጉዳት አስከትሏል። መስፍን አድራጌ ነው ዘገባውን ያደረሰን። ሮ ሌሊት ገደማ በተነሳ ግጭት በተማሪዎች ላይ ጉዳት ደርሷል። የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር ደሳ ላይ ሞል ለሐሙስ ሌሊት ሰዓት አካባቢ ችግሩ ተከስቷል። በቡድን የተደራጁ ተማሪዎች ሌሎች የማጥቃት ሙከራ ነው። በተከሰተ ሁኔታ ወደ አስራ ሶስት የሚሆኑ ተማሪዎች ተጎድተውብናል። አንደኛው ከባድ ጉዳት ነው። እሱም ሪፈር ተጽፎ በጥሩ ሁኔታ ላይ እንደሚገኝ አለን። ቀሪዎቹ ስምንቱ ታክመው ወጥተዋል። አራቱ ግን እዛ ተኝተው እንዲታከሙ ሆስፒታሉ ሁኔታዎችን አመቻችተዋል። ነገር ግን ማጥፋት እርስ የሉም ሁሉም ወጥተዋል። ከሆስፒታሉ ፍቃድ ውጭ ማለት ግጭቱ የመማር ማስተማር ሂደቱን አለዶም አስተማማኝ ሰላም በአሁኑ ሰዓት አለ ነው የሚሉት ፕሬዚዳንቱ። ይሄንን ተከትሎ ምንም አይነት የመማር ማስተማር መስተጓጎል አልተፈጠረም። በማግስቱ ጠዋት ጀምሮ መማር ማስተማሩ እስካሁኑ ሰዓት ድረስ አልተስተጓጎለም። ምንድነው የሆነው? ስጋት ያደረባቸው ተማሪዎች አንድም ሁለትም እያሉ በባጃጅም በሚኒባስም ወደ አለማጣ አካባቢ እንዲሁም አልፎ ወደ መቀሌ የመሄድ ሁኔታዎች እንዳሉ መረጃዎች ይጠቁማሉ። በስጋት ግቢውን ለቀው የወጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥረት እየተደረገ መሆኑን ፕሬዚዳንቱ ጠቅሰዋል። አመራሮች ሁሉ እስከ አለማጣ ድረስ አልፎ ወደዛ ሁሉ ሄደው ልጆቹን ለመመለስ እጅግ በጣም ጥረት ተደርጓል። አሁንም እየተደረገ ነው ያለው። የወልዳ ዩኒቨርሲቲ ምናልባት እናንተም ግንዛቤ መውሰድ ያለባችሁ በማስወጥቶ ከተማ ላይ ግንግልት ደርሶበት ቤተክርስቲያን ተጠቅቶ እንደዚህ ሌሎች ጋር እንደምንሰማው አይነት አይደለም። ማህበራዊ ሚዲያ አሁን የሚያስበው ያለው ልክ በቃ በቤተክርስቲያን ተጠልለው የሆነ ነገር ተገብተው እንደወጡ ነው። የተወሰኑ ተማሪዎች ስጋት ስላደረባቸው ብቻ ቅርብም ስለሆነ እዚህ የሄዱት ካልሆነ በስተቀር ግቢ ውስጥ ከዛም በላይ የሆነ ተማሪ እንዳለ ማረጋገጥ ይቻላል። አሁን አሁንም በተለያዩ አካላት ንግግር እየተደረገ ነው። ተማሪዎቻችን በጊዜ ተመልሰው አመት ሙሉ ለፍተው አልባሌ መሆን የለባቸው። በተለይ ተመራቂ ተማሪዎችን አጽንኦት ሰጥቼ አደራም ነው ያለው ሁኔታ ጊቢው ሰላማዊን በአሁኑ ወቅት ተመልሰው ትምህርታቸውን እንዲያጠናቀቁና የምረቃ ፕሮግራማቸውን በሰላም እንዲያጠናቀቁ ነው የሚሻል የሚል መልእክት አለ። የተማሪዎች ህብረት ፕሬዚዳንት መላክ ያይኒ አበባ ከቅርብ ጊዜያት ወዲህ በዩኒቨርሲቲዎች ውስጥ እየተስተዋለ ያለው ችግር ዘላቂ መፍትሄ ሊበጅለት ይገባል ባይ ነው። በተለይ ግጭቶች የተለየ ባህሪ እንዲይዙና በብሔሮች መካከል ጥላቻ እንዲሰፍን የሚያደርጉ ማህበራዊ ድረገጾች ከድርጊታቸው መታቀብ እንዳለባቸው ያሳስባል። ተማሪውም ስውር አላማ ያላቸው አካላት መጠቀሚያ መሆን የለበትም ይላል። በዚህ አመት የደብረ ማርቆስ ደብረ ብርሃን አክሱሙን እንዲባባስና ሌላ እንደ አይነት ችግር እንዲፈጠር ማህበራዊ ድረገጾች እንግዲህ ያው በጣም ትልቁን ድርሻ የሚወስዱት እነሱ ናቸው። ግቢውን በስጋት ለቀው ተመልሰዋል የተባሉ ተማሪዎችን ለማግኘት ቢሞክርም አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ተስፋ እናራጌን ለዘገባው እናመሰግናለን። አድማጮች በመግቢያችን ላይ ያስተዋወቅ ናችሁ የአክሱም ጠቅላይ ሚኒስትር አብይ አህመድ በአክሱም ከነዋሪዎች ጋር ያደረጉት ውይይት ዘገባ ስላልደረሰን ለዛሬ አላስደመጥ ናችሁም። በነገው ምሽት ውይይቱንና በአካባቢው ያሉ ሰዎች የሰጡትን አስተያየት አንድ ላይ አካተን ይዘን እንመለሳለን። ለዛሬ ግን በዚሁ ጉዟችንን አጠናቀናል። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን ልታደርሱን ትችላላችሁ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። ጽዮን ግርማና ሀብታሙ ስዩም ነበርን። የዛሬው የድምጽ መሀንዲሳችን ፋሲል ገበየው ነው። ኒክ በስርጭት ምህንድስናው አብሮን ነበር። እናመሰግናለን። ጉዟችሁ የጀመረ የሰመረ ይሁን እያልን በመኪያ በኃይሉ ሰበቤ ዘፈን እንሰናበታችኋለን። መልካም ምሽት። በነገ ጉዞ እንገናኝ። radio sagali americati